ቻይና በብድር በንግድ ግንኙነትና የውጭ መዋለ ንዋይ በማፍሰስ ረገድ ከኢትዮጵያ ጋር ያላትን የኢኮኖሚ ግንኙነት ኢትዮጵያን ተጠቃሚ ስለማድረጉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች የተለያየ አቋም አላቸው። በውጭ ጉዳይ ኢንስቲትዩት ተመራማሪ የሆኑት ዶክተር ዳር እስከዳር ታዬ ግንኙነቱ ጠቃሚ መሆኑን ሲገልጹ ከዊሊያም ፓተርሰን ኒውጀርሲ ፕሮፌሰር አሮን ተስፋዬ ደግሞ ይህ ስለመሆኑ እርግጠኛ አለመሆናቸውን ተናግረዋል ። እንግዶቹን ያነጋገራቸው ደረጀ ደስታ ነው። ተከታዩን አዘጋጅቷል። ኢትዮጵያ ያለባት የቻይና እዳ ከፍተኛ መሆኑን የሚናገሩት ባለሙያዎች ገበያ ለመቀራመት ከምዕራባውያን ጋር የምትፎካከረው ቻይና ሀገራትን የእዳ ወጥመድ ውስጥ በማስገባት ለመቆጣጠር ትሞክራለች ሲሉ ይከሳሉ። ይህ ክስ መኖሩን የሚጠቅሱት በውጭ ጉዳይ ኢንስቲትዩት ተመራማሪ የፖለቲካ ሳይንቲስቱ ዶክተር ዳርስ ከዳር ታዬ በዚህ አይስማሙም። እንግዲህ ያው አፍሪካ ከቻይና ጋር ያላት የኢኮኖሚ ግንኙነት አንዳንዶቹ የዴት ትራፕ ነው ይሉታል። አንዳንዶቹ ደግሞ አይ ምንም አይነት የዕዳ ወጥመድ የለውም፣ ከዛ ይልቅ የትርክት ወጥመድ ነው ያለበት ይላሉ። የዕዳ ወጥመድ የሚሉት ቻይና ብድር ትሰጣለች ወይም ኢንፍራስትራክቸር መሰረተ ልማት ትገነባ እና ከዛ በወጥመድ ውስጥ ትከታለች ለማለት ነው። ያኛው ደግሞ ናሬሽን ትራፕ ወይም የትርክት ትራፕ የምንለው ደግሞ ኖ ቻይና ማድረግ ያለባትን ነገር እያደረገች ነው። እንደ ማንኛውም የቢዝነስ አክተር ስራዋን እየሰራች ነው። ነገር ግን ይሄ ደስ የማይላቸው ሀገራት ቻይና በአፍሪካ ላይ የምታደርገውን ስራ ለመንቀ ለመጠቀም ሲፈልጉ የፈጠሩት ትርክት ነው። ስለዚህ የትርክት ወጥመድ እንጂ በተግባር የሚታይ አይደለም ብለው ይወቅሳሉ። ሁለት አይነት ምልከታዎች አሉ። የቻይናና የኢትዮጵያ የኢትዮጵያን የኢኮኖሚ ግንኙነት በምናይበት ጊዜ እኔ በሁለቱም መነጽ ማየት አልፈልግም፣ ግን ከአውት ኦፍ ኔሴሲቲ ወይንም ከፍላጎት የመነጨ ነው ብዬ ይወስዳል የኢኮኖሚ ግንኙነት ምክንያቱም ባለፉት ሀያ አራት አመታት ቻይና ኢትዮጵያ ውስጥ የሚያስፈልገውን የፋይናንስ ጋፕ በመሙላት ትልቅ አስተዋጽኦ አድርጋ ነበር። ኋላ ደግሞ ኢኮኖሚያ በጣም እያደገ ሲሄድ በኢንቨስትመንት መልኩ ኢትዮጵያ ውስጥ በመምጣት ስትሰራ ነበረ። እንግዲህ የትኛውም ሀገር ኢንቨስተር ሆኖ ሲመጣ ለጽድቅ አይመጣም፣ ትርፍ አስቦ ነው የሚመጣው። ግን ይሄንን ለመስራት ሲመጡ የሚፈጠር አንዳንድ ወደ አንዱ የማጋደል ነገር ሊኖር ይችላል። ይሄ ደግሞ ያለ ነው እና እኔ የሁለቱ ግንኙነት ከአስፈላጊነት አንጻር መታየት አለበት ብዬ ወስዳለ። ኢትዮጵያ በጣም ትፈልገዋለች። የምትፈልገው ብዙ ኢንቨስትመንት አለ። ይሄንን ኢንቨስትመንት እያቀረበች ያለችው ቻይና ነች። ስለዚህ በዕዳ ወጥመድነት ልናየው የምንችል ነው ብያ አልወስዱ ቻይና ኢንኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ የሚል መጽሐፍ እንደ ኤሮፓ አቆጣጠር በ2020 ያሳተሙት ፕሮፌሰር አሮን ተስፋዬ ቻይና ሀገራቱን ሆን ብላ ወጥመድ ውስጥ ለመክተት የምታደርገው አይመስለኝም ይላሉ። ይልቁንም ከባድ ችግር ውስጥ ያሉት እንደ ኢትዮጵያ ያሉ የአፍሪካ ሀገራት ከቻይናም ሆነ ከሌላው ዓለም ብድር ከመውሰድ አማራጭ የላቸውም ሲሉ ያለውን ችግር ያብራራሉ። የአፍሪካ መንግስታት ከባድ ጭነት ላይ ናቸው ያሉ፣ ዶላር ለማግኘት ለኢንተርናሽናል ትሬድ በአለም ባንክ ይሁን በአይምኤፍ ይሁን ኮንዲሽናሊቲ ተወጥረው ተይዘዋል። የቻይናው ብድር ላይ ቻይናዎች እውነት ነው ይታማሉ። የምዕራቢያን ጋዜጣም ብዙ ጊዜ ለቻይና ዴት ደትራፕ እያሉ እንጽፋሉ በየቦታው። ዋናው ነገር ግን ኢንቴንሽናሊ ቻይና የአፍሪካን ሀገሮች ኢንክሉዲንግ ኢትዮጵያ ዴትራፕ ውስጥ እከታለሁ ብላ የወጣ ፖሊሲ የለም። ምንድን ነው ይፋት የተገላቢጦች ነው ለብዙ አፍሪካ ሀገሮች ቻይና አሁን ለአንዳንድ አፍሪካ ሀገሮች ወይስ ሪስትራክቸር አድርጋለች ወይንም ብድሩን ምህረት አድርጋለች ዴት ፎርጊቭነስ ነው የሚባለው እና ይሄ በብዙ አይሰማም። ግን የቻይና ብድር ለአፍሪካ ወይ ለኢትዮጵያ ከምዕራባውያኑ ብድር ጋር ሊታያይ አይችልም። ኢትዮጵያ አሁን ባለባት ተጨባጭ ሁኔታ ያላት አማራጭ ምንድን ነው ብለው የሚጠይቁት ዶክተር ዳር እስከ ዳር የቻይናን ኢንቨስትመንት ጠቃሚ ነው ጎጂ ነው እያልን የምንጠይቅበት ወይም የምናናንቅበት ሁኔታ አይታየኝም በማለት وموجه <applause> ኮሪያ ኢትዮጵያውን ባለችበት ሁኔታ የቻይናን ኢንቨስትመንት ጎጂ ነው ጠቃሚ ነው ብለን የምንመዝንበት ወይም ወይንም ከከሌ የመጣ ኢንቨስትመንት የምንልበት ደረጃ ላይ ገና አልደረስ ገና ገና ዓለም እያገኘች ካለችው የፎሪን ዳይሬክት ኢንቨስትመንት በጣም እንጥብጣቢ ነው እኛ ሀገር እየመጣ ያለው። ዓለም ላይ እኮ በአመት የሚንቀሳቀሰው የፎሪን ዳይሬክት ኢንቨስትመንት መጠን በቢሊዮን ዶላር ቢሰላ እጅግ በጣም ብዙ ነው። እኛ ጋር የምትመጣ በጣም ትንሽ ነች። እና እኔ አሁን የቻይና ኢንቨስትመንት ብሎ ኦል ሊሚቴሽንስ ኢንቨስትመንቱን ልንንቀውም ልናጣጥለውም ምንችል ነው ብዬ እኔ ለመውሰድ ይከብደኛል። ምክንያቱም ቻይኒዝ ኢንቨስትመንት እዚህ ያለ ብዙ ሺህ ኢትዮጵያውያንን የስራ እድል ከፍት ነው። ባዶ ስራቶ ከመቀመጥ በትንሽ ደሞዝ መቀጠር የተሻለ ነ ቻይናን ኢንቨስትመንት ለማጣጣር ስንሞክር ኢትዮጵያ ያለችበትን ሁኔታ አብሮ ማየት ያስፈልጋል። ዶክተር ዳር እስከዳር ይልቁንም ሀገሪቱ ከቻይናም ሆነ ከሌላም ሀገር ቢሆን የውጭ ኢንቨስትመንት ለመሳብ የሚያስችሏት እድሎች ቢኖሩም ልትሰራበት የሚገባት የራሷ የውስጥ ችግሮች አሉ ይላሉ በዚህ ሁኔታ እኛ ልንጠቀም የምንችለው ምንድን ነው ያለን ኮምፓራቲቭ አድቫንቴጅ ነው ሎው ኮስት አለን ኢነርጂ ኮስቱ ዝቅተኛ ነው እዚህ ሀገር እንደዚህ እንደዚህ አይነት ነገሮች ታሳቢ አድርጎ ቻይኖች ሊመጡ ይችላሉ በእርግጥም የቻይኒዝ ኢንቨስትመንት አሁን እንደምናየው አለ የሆነ መቀዛቀዝ የተወሰነ ቢኖረው ማለት ነገር ግን ቅድም የተነሳው ቻሌንጅ ደግሞ አለ እኛ ላይ እኛ ጋ የሴኪዩሪቲ ቻሌንጆች ምናልባትም ደግሞ ለፕራይቬት ለአጠቃላይ ለኢንቨስትመንት የማይመች ሁኔታ መሬት ላይ ሊኖር ይችላል። የአስተዳደር ችግር፣ የኮራፕሽን፣ እነዚህ እነዚህ ነገሮች ጥሩ ተወዳዳሪ ላያደርገን ይችላል ከጎረቤት ኬንያ ኦር ከታንዛኒያ ኦር ከሌላ የአፍሪካ ሀገር ጋር ጥሩ ተወዳዳሪ ላያደርገን ይችላል። ይሄ አይ ቲንክ ኢትዮጵያ መስራት ያለባት የራሷ ችግር ነው። ነገር ግን የቻይና ኢንቨስትመንትን በተቻ አይደለም ከቻይና ከሌላውም አለም ኢንቨስትመንትን መሳብ አስፈላጊ ነገር ነው ብዬ ወስዳል። የቻይና ኢንቨስትመንትና የመሰረተ ልማት ግንባታ ብዙ ጊዜ የአንጎላ ሞዴል የተባለውን የሚከተል ነው የሚሉት ፕሮፌሰር አሮን የሀገርን ጥሪት በመስጠት በሚደረግ የረዥም ጊዜ ውል የሚታሰር መሆኑን ያስረዳሉ። የቻይና ኢንቨስትመንት ወይንም የቻይና ብድር ብዙ ጊዜ የአንጎላን ሞዴል ነው የሚባለው። አንጎላ ለምሳሌ በዘይት ሀብታም ነች እና ቻይናዎች ከአንጎላ ጋራ ሲፈራረሙ አንጎላ ለሰላሳ አመት ይሁን ዘይት እንሰጣለን፣ ግን ቻይና ኢንፍራስትራክቸርችን ቢልድ አርጊልን መንገድ፣ ሃይዌይ፣ ባቡር የመሳሰሉ ነገር እና ይሄ አንጎላ ሞዴል ነው። ታይድ ሞዴል ታይድ ይባላል፣ ታይድ ሎን ይባላል። ለ ነገር እኔ እንግዲህ ቻይና ከኢትዮጵያ ጋራ ይህን አይነት ሞዴል ታድርግ ታድርግ የማውቀው ነገር የለም። የኔ ሪሰርች አቁመው ትዌንቲ ናይንቲን ነው ባጭሩ ግን የቻይናና የኢትዮጵያ ግንኙነት በፎረን አሲስታንስ ጉዳይ፣ ፎረን አሲስታንስ ደግሞ ትናንሽ ነገር ነው። አንድ ቦታ ትምህርት ቤት ታራለች፣ አንድ ቦታ ሆስፒታል ሲሰራ ይሆናል። ይህን የመሳሰለ ነገር ነው። ኢንቨስትመንቱ ያው የምናየው ነው። የባቡር ላይ ኢንቨስትመንት ይደረጋል፣ በብድር ነው። ቻይናዎች ነው የሚሰሩት፣ ኢትዮጵያኖች ነው የሚሰሩት። ይህን የመሳሰለ ቻይናውያን የሚሰሩት ምዕራባውያን ወይም ሌሎች ሀገራት ሊሰሯቸው የማይፈልጓቸውን ፕሮጀክቶች ነው የሚሉት ዶክተር ዳር እስከ ዳር። በብድር አሰጣጥም ረገድ የቻይናው ተመራጭ የሚሆንበት መንገድ አለ ይችላል ሲሉ ይከራከራሉ። ሌላው ደግሞ አሁን መርሳት የሌለብን ነገር አሁን ባለው ሁኔታ የሆን አስፋልት ለምሳሌ ከአዲስ አበባ ጂማ ወይም ከአዲስ አበባ ሀረር ወር ባህር ዳር ይሰራ ቢባል የአሜሪካ ወር የአውሮፓ ኩባንያዎች መጥተው እዚህ እንደማይሰሩ ይታወቃል። ድሮ በእርግጥ ይመጡ ነበር ስልሳ ሰባ አመት በፊት። አሁን ግን የእነሱ ኢኮኖሚ የሌበር ኮስታቸው በጣም ከፍተኛ ነው። እዚህ መጥተው መስራት ለእነሱ በጣም እንደ ጉዳት ነው የሚታየው፣ ሊመጡ አይችሉም። ስለዚህ ጨረታም ሲወጣ አሸናፊ ሊሆኑ የሚችለው ቻይና ነች የሚባለው ሊሚቴሽን ሊኖር ይችላል ዕዳ ይከማቻል፣ ወይም ኳሊቲ የለውም የሚባሉ ነገሮች ይኖራሉ። ግን ኢትዮጵያ ካለችበት አንጻር ገና ብዙ ያስፈልገናል እና እኔ የቻይና ኢንቨስትመንትን በዛ ደረጃ ማየት ያለብን አስፈላጊ ነገር ነው በሚለው ቢሆን ይሻላል ባይ ነኝ። ምክንያቱም ወደፊትም በጣም ያስፈልገናል። የሚፈጠሩ የዳ ክምችቶችን ደግሞ በመነጋገር መፍታት ይቻላል። እንደውም ከዚህ አንጻር ጥሩ እድል አለ ይመስለኛል። ምክንያቱም ቻይና ከመንግስት ነው ፋይናንሱ የሚመጣው። ከቻይና የሚመጣው ፋይናንስ ከፕራይቬት ሴክተሩ ምናምን አደለም። ፕራይቬት ሴክ ባንኮች እንኳን ቢያበድሩ ያለ ስቴቷ ፈቃድ ወደዛ አይመጣም። ስለዚህ ዳ መከማቸት እንኳን ሚመጣ ከስቴቷ ጋር ተነጋግሮ ለማ ራዘም ወይም በሌላ ሞዳሊቲ የሚከፈልበት ሁኔታ አለ። መነጋገር እድል ይሰጣል። ወይራስ ከሌላ አካባቢ የሚመጡ ፕራይቬት ከሆነ በፍርድ ቤት ተካሶ ጉሮሮን ተይዞ መክፈል ነው የሚሆነው። ፕሮፌሰር አሮን ተስፋዬ የቻይናውያን ብድርና የኢንቨስትመንት መንገድ የራሳቸውን ስራ አጦች ቁጥር ለመቀነስ የሚጠቀሙበት ስልት ጭምር ነው ይላሉ። በሶስቱ የቻይና የብድር እርዳታና ኢንቨስትመንት መካከል ልዩነትና ግንኙነቶችን ለያይቶ ለመመልከት ያስቸግራል ሲሉም ኢትዮጵያ ውስጥ ውሏል የተባለውን የቻይና ኢንቨስትመንት ይሞግታሉ። አንደኛ ነገር ጠቅላላውኑ የቻይና ፎረን አሲስተንስ ስታየው፣ ኢንቨስትመንት አለ፣ ብድር አለ፣ ፎረን አሲስተንስ ደግሞ አለ። ችግሩ ምንድን ነው? የኔ ሪሰርች የሚያሳየው ሶስቱን ለመለየት በጣም ከባድ ነው። የቻይናዎቹ ሲስተም ፈረንጆቹ እንደሚሉት በእንግሊዝኛ ኦፔክ ነው። ለምሳሌ ቻይና ለአፍሪካ ሀገር ስታበድር ወይም ለኢትዮጵያ ስታበድር፣ ያ ብድር ዳይሬክትሊ ለኢትዮጵያ ሊገባ አይችል ይሆናል። እንዴት ማለት ነው? ያ ብድር ብድር ዞሮ የቻይናዎቹን ኩባንያ ነው ፋይናንስ የሚያደርገው እና ብድሩ ራሱ የቻይናዎቹን ሌበር ፎርስ ነው ሪክሩት የሚያደርገው ወደ ኢትዮጵያ የሚያስመጣው። ይሄ ምን ያመጣል? ቴክኖሎጂ ትራንስፈር ይኖራል፣ ቻይና ኢንቨስት አድርገህ ኤትሰራ ኤትሰራ ብለን ስናስብ፣ አክቹዋሊ ያ ብድር ኢንስቴድ ኦፍ የኢትዮጵያን ኢንጂኒሮች የመሳሰሉትን ነገር ወይንም የኢትዮጵያን ኮንስትራክሽን ኩባንያዎች በውል በምናምን ከቻይና ኩባንያ ጋር እንደሰሩ እንደማድረግ ፈንታ አክቹዋሊ ቻይናዎች የሚጠቀሙበት ይሄ ምብድር የራሳቸውን አንኢምፕሎይመንት ለመቀነስ ነው። ስለዚህ በቴክኖሎጂ ትራንስፈር በኩል አፍሪካ ሀገሮች እስካሁን የሚያገኙት ነገር ይህም ብዛም የለም። ይሄ ነው ችግሩ። የኢትዮጵያ ገንዘብ ሚኒስቴር እንደ ኤሮፓ አቆጣጠር በታህሳስ ሁለት ሺህ ሀያ አራት ባወጣው ሰነድ ኢትዮጵያ ያለባት አጠቃላይ የውጭ እዳ ወደ ሰላሳ አንድ ቢሊዮን ዶላር መሆኑን ገልጸዋል። የቻይናን አጠቃላይ እዳ ለይቶ አልጠቀሰም። የተለያዩ ዘገባዎችና ባለሙያዎች ግን ወደ አስራ ሶስት ነጥብ አራት ቢሊዮን እንደሚደርሱ ቢገልጹም ትክክለኛውን ቁጥር ማግኘት አልተ አልተቻለም የኢትዮጵያ ገንዘብ ሚኒስቴር በጉዳዩ ላይ አስተያየት እንዲሰጠን ያደረግነውን ሙከራ አልተሳካም ከ3300 በላይ የሚሆኑ የቻይና ኩባንያዎች 85 ቢሊዮን ዶላር በሚገበት ካፒታል ኢትዮጵያ ውስጥ የተለያዩ ስራዎችን እየሰሩ መሆኑን በኤልት ኤንድ ሮድ የተሰኘው ግዙፉ የቻይና መንግስት መርሃ ግብር በድረገጹ አስፍረዋል እስከ ግንቦት 2017 ድረስ በወጣ ዘገባ የቻይና ድርጅቶች ወደ 610 ሺህ ለሚደርሱ ሰራተኞች የስራ ዕድል መፍጠራቸውንም ድረገጹ ጨምሮ ገልጸዋል ይሁን እንጂ በኢትዮጵያ ያለውን የቻይና ኤምባሲ ጠቅሶ አገር ውስጥ የሚገኘው ካፒታል ጋዜጣ መስከረም 2017 እንደዘገበው አገር ውስጥ ባሉ ተጨባጭ ሁኔታዎች የተነሳ የቻይና ኢንቨስተሮች አቅጣጫቸውን እየቀየሩ ወደ ጎረቤት አገሮች መመልከት መጀመራቸውን መዘገቡ ይታወሳል። ቻይና የኢትዮጵያ ትልቋ አጋር መሆኗን የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱ ይታወቃል። በዚህ ጉዳይ የኢትዮጵያ ገንዘብ ሚኒስቴር አስተያየቱን እንዲሰጠን ያደረግነው ሙከራ አልተሳካም። ቻይና የኢትዮጵያ ትልቋ አጋር መሆኗን የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱ ይታወቃል። ለአሜሪካ ድምጽ ደረጀ ደስታነኝ ጤና ይስጥልን።